አድራጅ ድምፅ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ ዓርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። ሰላም ጤና ይስጥልኝ። በጌታ የተወደዳችሁ ክብራን አድማጮች እንደምን አመሻችሁ። እግዚአብሔር አምላካችን ፈቃዱ ሆኖ ዛሬም ተከታታዩን የማቴዎስ ወንጌል መጽሐፍ ጥናታችንን ይዘንላችሁ ቀርበናል። አንድ ሁለት እያልን እግዚአብሔር አምላካችን እነሆ ከማቴዎስ ወንጌል ታላላቅ ነገሮችንና ድንቅ ነገሮችን እያስተማረን ወደ መጨረሻው ደርሰናል። ዛሬ የምንመለከተው ባለፈው ክፍለ ጊዜ ጀምረነው የነበርነውን የምዕራፍ ሀያ ሰባትንና የመጨረሻውን ክፍል የምዕራፍ ሀያ ስምንትን ትምህርት ይሆናል ማለት ነው። የሚኖረንን ጊዜ ሁሉ እግዚአብሔር ይባርክልን እያልን ይህንን ዝማሬ እንጋብዛችኋለን። ምስጋና አሁንም ለአንተ ይገባሃል ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ። እኔንም ወገኖቼንም በያለንበት ስፍራ ሁሉ ስለ ጠበከንና ከጠላት መንጋጋ ሁሉ ስለ አሁንም የወደፊቱ ኑሯአችን በአንተ እጅ ነው። ሁለንተናችን በአንተ እጅ ነው። እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግናለን። ስለዚህ አሰራር አንተ ሳታውቀው በሕይወታችን በኑሯአችን ለአንዳች ነገር የሚከናወን ምንም ነገር የለምና፣ አቤቱ አባቴና አምላኬ ሆይ በዚህ ጊዜ ደግሞ ሕይወታችንን ለመሥራት ቃልህን እግዚአብሔር ሆይ በሕይወታችን ውስጥ እንድትዘራ ኖ ፍሬም አፍርቶ ለሌሎች የሚተርፍ እኛም በዚህ ሁሉ ውስጥ እግዚአብሔር ሆይ አድገን ወተት ከመጋት አጥንት ወደ መቈርጠም ደረጃ እንድታደርሰን እንለምንሃለን። በዚህች ምሽት የምንማረውን ቃልህን እግዚአብሔር ሆይ ባርክልን፣ ተናገረን። እንደ ፈቃድህ ደግሞ ሐሳብህንና ሥራህን ለባሪያዎች ግለጥልን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አሜን። አድማጮች ባለፈው ምሽት ክፍለ ጊዜ ጥናታችን ስለ ጌታ ኢየሱስ ክርስቶስ ስቅለት ስንመለከት ነበረ። ጌታ ኢየሱስ ክርስቶስ እኛን ለማዳን በመስቀል ላይ መሞት እንዳለበት ተመልክተናል። ጌታ ኢየሱስ ከመስቀል ወርዶ ቢሆን ኖሮ ሁላችንም የጋንም ጥፋት ያገኘን እንደነበረ ተመልክተናል። ነገር ግን የእኛን ሥራ ወስዶ በመስቀል ሞተ ጌታችን ኢየሱስ ክርስቶስ በደላችንን በመስቀል ላይ ተሸክሞ በእኛ ፈንታ ሞቶ እኔና እናንተን አዳነን። ዛሬ የምንመለከተው እንግዲህ ባለፈው ክፍለ ጊዜ ካቆምንበት በመቀጠል ከቁጥር አርባ አራት በመነሣት ነውና የማቴዎስ ወንጌል ምዕራፍ ሰባት ቁጥር አርባ አራትን አውጥታችሁ ተመልከቱ። ሐሳቡን አንድ ላይ ለማያያዝ ያመቸን ዘንድ እስቲ ከቁጥር አርባ ሦስት በመነሳት አንድ ላይ እንመልከት። እንዲህ ይላል፣ በእግዚአብሔር ታምኗል፣ የእግዚአብሔር ልጅ ነኝ ብሎአልና ከወደደው አሁን ያድነው። ከእርሱ ጋር የተሰቀሉት ወንበዴዎች ደግሞ ያንኑ እያሉ ይነቅፉት ነበር ይላል። ማቴዎስ ከኢየሱስ ጋር በግራና በቀኝ ስለተሰቀሉት ወንጀለኞች ሲጠቅስ እነርሱም ከሃይማኖት መሪዎች ጋር አብሮ ይሰድቡት እንደነበር አመለከተ እንጂ አንደኛው ወደ ጌታ ኢየሱስ ተመልክቶ በመንግሥት አስበኝ እንዳለው አልጻፍም። ይህም የሚያሳየው ማቴዎስ ትኩረት የሰጠው ጌታ እስከ መጨረሻ ድረስ እንደተጠላና መከራ እንደተቀበለ ማስገንዘቡን እንጂ በመስቀሉ ዙሪያ ስለተፈጸሙት ዝርዝር ጉዳይ አለመሆኑን ነው። ቁጥር 45 ከስድስት ሰዓትም ጀምሮ እስከ ዘጠኝ ሰዓት ድረስ በምድር ሁሉ ላይ ጨለማ ሆነ፣ ይላል። ጌታ ኢየሱስ በመስቀል ላይ የተሰቀለው ከጠዋቱ ሦስት ሰዓት አካባቢ ነበር። እስከ ስድስት ሰዓት ድረስ የሰው ልጆች በእግዚአብሔር ልጅ ላይ ማድረግ የሚፈልጉትን ሁሉ አደረጉበት። ከስድስት ሰዓት በኋላ ግን ጨለማ በምድር ላይ ሆነ። መስቀሉም የእግዚአብሔር በግ መሥዋዕት የሆነበት መሰዊያ ሆነ። ቁጥር አርባ ስድስት በዘጠኝ ሰዓትም ኢየሱስ ኤሎሄ ኤሎሄ ላማ ሰበክታኒ ብሎ በታላቅ ድምፅ ጮኸ። ይህም አምላኬ አምላኬ ስለምን ምን ተውከኝ ማለት ነው ይላል። በመዝሙር ሃያ ሁለት ላይ ለተጠቀሰው ጥያቄ መልሱን በዚህ ክፍል ውስጥ እናገኛለን። አምላኬ አምላኬ ለምን ተውከኝ፣ እኔን ከማዳንና ከጩኸቴ ቃል ሩቅነ ለሚለው በቁጥር ሦስት ላይ መልሱ እንደሚከተለው ተገልጿል። በእስራኤል የተመሰገን ካንተ ግን በቅድስና ትኖራለ። ይህ ቃል በተግባር በኢየሱስ ሕይወት ተገልጿል። እግዚአብሔር የሁላችንን ኃጢአት በክርስቶስ ላይ አድርጎ እርሱም በተጨነቀ ጊዜ አምላኬ አምላኬ ለምን ተውከኝ ባለ ጊዜ እግዚአብሔር ዝም አለው። ይህም እግዚአብሔር አብ ለእኛ ያለውን ፍቅሩን ያሳያል። በዚህም አድራጎቱ ጌታ እግዚአብሔር ጻድቅ መሆኑን እንረዳለን። ጌታ ኢየሱስ ብቻ መዳናችንን በመስቀል ላይ ሊሠራው ይገባዋልና ይህንንም ደግሞ እግዚአብሔር አብ እንዲደረግ ፈቀደ። ከቁጥር 47 እስከ 48 እንዲሁም አልፋችሁ እስከ ቁጥር አምሳ ያለውን ተመልከቱ። በዚያም ከቆሙት ሰዎች ሰምተው ይህ ኤልያስን ይጠራል አሉ። ወዲያውም ከእነርሱ አንዱ ሮጠ፣ ሰፍነግም ይዞ ሆምጣጤ የሞላበት በመቃም አድርጎ አጠጣው። ሌሎቹ ግን ተው ኤልያስ መጥቶ ያድነው እንደሆነ እኒህ አሉ። ኢየሱስም ሁለተኛ በታላቅ ድምፅ ጮኾ ነፍሱን ተወ ይላል። ለምን ይህና አደረገ? ምክንያቱም ትንቢቱ ይፈጸም ዘንድ ነው። ለመብሌ ሐሞት ሰጡኝ፣ ለጥማቴ ሆምጣጤ አጠጡኝ ይላል፣ መዝሙር ስልሳ ዘጠኝ ቁጥር ሃያ አንድ እንዴት እንደ ሞተ ልብ በሉ ወገኖቼ። ነፍሱንም ተወ ይላል። ይህ ማለት መንፈሱን አስወገደ ማለት ነው። በፈቃዱ ነፍሱን ሰጠ ይለናል። ከሞቱ ጋር የተያያዙ ነገሮችን በተመለከተ ከቁጥር አምሳ አንድ በመነሳት ማየት ትችላላችሁ። ጌታ ኢየሱስ በመስቀል በሞተ ጊዜ ብዙ ትኩረትን የሚስቡ ነገሮች አድርጓል። ከእነዚህም መካከል ቅድስተ ቅዱሳኑን የሚለየው የቤተ መቅደሱ መጋረጃ ለሁለት መቀደዱ ነው። የቤተ መቅደሱ መጋረጃ ከታች ወደ ላይ ሳይሆን ከላይ ወደ ታች እንደ ተቀደደ ልብ ማለት እንችላለን። ከቁጥር አምሳ አንድ ይህ ታምር የተደረገው በእግዚአብሔር እንጂ በሰው አይደለም። መጋረጃው የኢየሱስ አካል ምሳሌ ነው። ሥጋው በመስቀል ላይ በተከፈለ ጊዜ፣ የኀጢአትን ምዳ በሞቱ በከፈለ ጊዜ ወደ እግዚአብሔር ልውና መግቢያው ስለተከፈተ ለይቶን የነበረው መጋረጃ ተቀደደ። ስለዚህ እኔና እናንተ ወደ እግዚአብሔር የሚያቀርበን ቄስ ወይንም ሰባኪ ወይም ወንጌላዊ አያስፈልገንም። ወደ እግዚአብሔር መግቢያው ብቸኛው መንገድ በልጁ በኢየሱስ ክርስቶስ በኩል መሆኑን እዚህ ላይ በደንብ ማጤን ወይም ማስተዋል መቻል አለብን። አንድ እግዚአብሔር አለና፣ በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል ቃሉ አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር አምስትን ተመልከቱ። አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ፣ ተኝቶ ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅዱስ ከተማ ገቡና ለብዙዎች ታዩ የሚለውን ቃል ደግሞ ከቁጥር ሀምሳ ሁለትና ሀምሳ ሦስት ነው የምናገኘው። ይህ ሁኔታ በማቴዎስ ወንጌል ብቻ እየተጠቀሰ ነው። ስለዚህ ነገር ብዙ ቢነገር ኖሮ ደስ ባለን ነበረ። ይህ በኤፌሶን ምዕራፍ አራት ከቁጥር ስምንት እስከ አስር እንደተገለጸው ኢየሱስ ክርስቶስ የማረከው ምርኮ ክፍል ነው። በቁጥር አምሳ አንድ ላይ የተጠቀሰው የምድር መናወጥ በዓላማ የተደረገ ነበረ። ምክንያቱም ብዙ ቅዱሳንን ከሞታ አስነስቷልና፣ ከሙታን የተነሱትም ለብዙዎች ታይተው ነበረ። ብዙ ሰዎች እነዚህን ሙታን ማየታቸውን እመስክረዋል። ምክንያቱም ማቴዎስ እንደ ገለጠው ወደ ቅድስት ከተማ ገብተው ለብዙዎች ታይተዋልና። የመቶ አለቃም ከእርሱም ጋር ኢየሱስን የሚጠብቁ መናወጡንና የሆነውን ነገር አይተው ይህ በእውነት የእግዚአብሔር ልጅ ነበረ ብሎ እጅግ ፈሩ፣ ይላል ቁጥር 54 በማርቆስ ወንጌል እንዲህ ተብሎ ተጠቅሷል። በዚያም በአንጻሩ የቆመ የመቶ አለቃ እንዲ ጮኾ ነፍሱን እንደ ሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ ይላል። ማርቆስ ምዕራፍ 15 ቁጥር 39ን ተመልከቱ። ኢየሱስ ክርስቶስን ለመስቀል ኃላፊነት የተሰጠው ሮማዊ የመቶ አለቃ በግልጽ ወደ ኢየሱስ ክርስቶስ መስቀል ስር ሄዶ ቆመ። በወቅቱም የተደረጉትን ታምራዊ ሥራዎች ከተመለከተና ኢየሱስ ክርስቶስን ፈጽሞ እንደ ሞተ ካረጋገጠ በኋላ ኢየሱስ እርሱ የእግዚአብሔር ልጅ መሆኑን ተረዳ። ይህንንም ለሚሰሙት አስታወቀ። በእኔ አመለካከት ወገኖቼ ይህ ሰው ደህንነትን አግኝቷል። ወደ ክርስቶስ መስቀል ስሬዶ የኢየሱስን የእግዚአብሔር ልጅነት በግልጽ እስኪያውጅ ድረስ ታላቅ መረዳትን አግኝቷልና፣ ከቁጥር 55 እስከ 56 ያለውን ተመልከቱ። ኢየሱስ በዮሴፍ መቃብር ስለ መቀበሩ የሚያወሳው ደግሞ ቁጥር 57 ነው። በመሸም ጊዜ ዮሴፍ የተባለው ባለጠጋ ሰው ከአርማትያስ መጣ። እርሱም ደግሞ የኢየሱስ ደቀ መዝሙር የነበረ ይላል። ይህ ሰው እስከዚህ ጊዜ ድረስ ደቀ መዝሙር መሆኑ አልተጠቀሰም። ለምን ይሆን? ሌሎቹ ደቀ መዛሙርት ሸሽተው ሲበታተኑ፣ ደቀ መዝሙር መሆናቸው በግልጽ ያልታወቀው እንደ አርማትያሱ ዮሴፍ የመሰሉት በዚህ በጭንቅ ጊዜ ተገለጡ። የአርማትያሱ ዮሴፍ በዚህ ጊዜ እምነቱን ገለጠ፣ የኢየሱስ መከራ ተካፋይም ሆነ። ቁጥር 58 እርሱም ወደ ጲላጦስ ቀርቦ የኢየሱስን ሥጋ ለመነው ይላል ዮሴፍ ወደ ጲላጦስ ዘንድ የሄደውም የኢየሱስ ደቀ መዝሙር መሆኑን በመረዳት ነው ቁጥር 59 ጲላጦስም እንዲሰጡ ታዘዘ ዮሴፍም ሥጋውን ይዞ በንጹሕ በፍታ ከፈነው ይላል ዮሐንስ በወንጌሉ ኒቆዲሞስ ዮሴፍን እንደ ተባበረው እንደሚከተለው ጽፏል ደግሞም አስቀድሞ በሌሊት ወደ ኢየሱስ መጥቶ የነበረ ኒቆዲሞስ መቶ ንጥር የሚያህል የከርቤና እሬት ይዞ መጣ የኢየሱስንም ሥጋ ወሰደው እንደ አይሁድ ልማድ ከሽቱ ጋር በተልባ እግር ልብስ ከፈኑት፣ ይላል ዮሐንስ 19 ከቁጥር 39 እስከ 40 ያለውን ተመልከቱ። እነዚህ ሁለቱ ሰዎች በግልጽ የማይታዩ ድብቅ ተከታዮቹ ነበሩ። አሁን ግን በዚህ ጊዜ ራሳቸውን ገለጡ። በፍቅርና በርኅራዬ የተሞሉ እጆች የኢየሱስን ሥጋ እንደ ከፈኑት ማስተዋል እጅግ አስደናቂ ነገር ነው። ቁጥር 61 ተመልከቱ። ከአለት በወቀሮ በአዲሱ መቃብርም አኖረው። በመቃብሩም ደጃፍ ታላቅ ድንጋይ አንከባለው ሄደ። መግደላዊት ማርያምም ሁለተኛይቱም ማርያም በመቃብሩ አንጻር ተቀምጠው በዚያ ነበሩ ይላል። ይህንን የፍቅር መግለጫ የሆነውን የእነዚህን ሰዎች ሁኔታ ልብ እንድትሉ ፈልጋለሁ ወገኖቼ። ደቀ መዛሙርቱ ፈርተው በተበታተኑበት ጊዜ ያለ ፍርሃት ጌታን እስከ መጨረሻ ከሞተም በኋላ እንኳን ከአጠገቡ ያልተለዩት ሴቶች ነበሩ። በቀራኒ ኮረብታ አጠገብ ጌታ ኢየሱስ የተቀበረበት መቃብር ነበረ። ይህ መቃብር ያ አትክልት ስፍራ መቃብር ይባላል። በዚህ ስፍራ የጌታ ኢየሱስን መቃብር በአሁኑ ወቅት ለይቶ ለማወቅ አስቸጋሪ ነው። ያንን ቦታ የተቀደሰ ለማድረግ ይሞክራሉ። ይህ ግን ክርስቲያናዊ ተግባር አይመስለኝም። ቦታው ምንም ጥቅም የለውም። ጌታ ከእኛ የሚፈልገው በወንጌል እንድናምን ማለትም እርሱ ስለ እኛ እንደ ሞተ አምነን እንድንቀበል ነው። ከቁጥር 62 እስከ 66 ባለው ስፍራ ደግሞ የመቃብሩ መታተምና የጠባቂዎችን መመደብ ትመለከታላችሁ። የጠላቶችን እርምጃ መውሰድ የኢየሱስ ክርስቶስን ትንሣኤ ለማረጋገጥ የሚረዳ ነው። መቃብሩን ባይጠብቁ ልቅ ቢተውት ኖሮ ደቀ መዛሙርቱ ሰርቀውታል የሚለው ማስተባበያቸው እውነት በሆነ ነበረ። ነገር ግን የታተመና በሮማውያን ወታደሮች ወደሚጠበቅ መቃብር ማንም ሊደርስ እንደማይችል እየታወቀ ነው። ሌላው አስደናቂ ጉዳይ ጌታ ኢየሱስ አምርቱ በሦስተኛው ቀን ከሙታን እንደሚነሣ የነገራቸውን ቃል ለብዙዎች ተናግሮ ስለነበር ነበር። የሃይማኖት መሪዎችም ይህንን ቃል ሰምተው ነበረ። ስለዚህ ወደ ጲላጦስ በሄዱ ጊዜ ይህ ኢየሱስ የተባለው ሰው በሦስተኛው ቀን እነሳለሁ ብሏል ብለው እስከ ሦስት ቀን ድረስ በመቃብር ውስጥ ለመኖሩ እርግጠኛ ለመሆን ጠባቂዎች እንዲሰጣቸው ለመኑ። በእርግጥ እነርሱ ከሞት እንደሚነሳ አያምኑም፣ ነገር ግን ደቀ መዛሙርቱ ከመቃብር ውስጥ ሰርቀው ከሞት ተነስቷል ብለው እንዳያወሩ ነበር ይህን ያደረጉት። ወገኖቼ እስካሁን ድረስ ስንመለከተው የነበረው የማቴዎስ ወንጌል ምዕራፍ ሀያ ሰባት ጥናታችን እዚህ ላይ አበቃ። በዚህ ክፍል ውስጥ ኢየሱስ በአይሁድ ሸንጎና በጲላጦስ ዘንድ በተጠየቀ ጊዜ የተናገራቸውን ቃላት፣ በዚህ ምዕራፍ ውስጥ የተፈጸሙ የትንቢት ቃሎች የትኞቹ እንደሆኑ፣ ድብቅ የነበሩ ጌታ በተሰቀለና በሞተ ጊዜ ግን የተገለጡ ደቀ መዛሙርት ማን እንደሆኑ ከዚህ ክፍል በስፋት ተመልክተናል። እግዚአብሔር እያንዳንዱን ቃል ይባርክልን በተማርነው እውነት ደግሞ ለሌሎችና ለራሳችንም ትርፍ ሆነን መኖር እንድንችል እግዚአብሔር ይርዳን እያልን ወደ ምዕራፍ ሃያ ስምንት እንሸጋገራለን። በዚህ ምዕራፍ የኢየሱስ ክርስቶስን ትንሣኤና ስለ ታላቁ ተልእኮ መሰጠት እንመለከታለን። የወንጌል አድማስ በሁለት ታላላቅ አምዶች ላይ ያርፋል። እነዚህም አምዶች የኢየሱስ ክርስቶስ ሞትና ትንሣኤው ናቸው። ሐዋርያው ጳውሎስ ወንጌልን እንዴት አድርጎ በማብራራት እንደ ተረጎመው እናንብብ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ፣ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኀጢአታችን ሞተ ተቀበረም መጽሐፍም እንደሚል በሦስተኛው ቀን ተነሣ ይላል። አንደኛ ቆርንቶስ ምዕራፍ 15 ከቁጥር ሦስት እስከ አራት ያለውን ልብ ይሏል። ባለፈው ምዕራፍ ጥናታችን የኢየሱስ ክርስቶስን ሞትና መቀበሩን ተመልክተናል። በዚህ ምዕራፍ ግን ትንሣኤውን እንመለከታለን። ሁለቱም ማለትም ሞቱም ሆነ ትንሣኤው ለእኔና ለእናንተ ደህንነት አስፈላጊ ናቸው። ጌታ ኢየሱስ ስለ እኛ በደል አልፎ ተሰጠ፣ እኛንም ለማጽደቅ ከሙታን ተነሣ። ሮሜ ምዕራፍ አራት ቁጥር፣ እኛ በእርሱ በኩል የእግዚአብሔር ጽድቅ እንሆን ዘንድ እርሱ ስለ እኛ ኃጢአት ሆነ። የወንጌል ልዩ እውነት ትንሣኤ ነው። ወገኖቼ፣ ሌሎች ሃይማኖቶች ስለ ሃይማኖት መሪዎቻቸው ሞት ሲናገሩ ክርስትና ግን ስለ ኢየሱስ ክርስቶስ ትንሣኤ ያወራል። እግዚአብሔር ለዘላለም እየተመሰገነ ይሁን። እኛ ሞቶ በመቃብር የቀረ መሪ የለንም። ሞቶ በመቃብር የቀረ አምላክም የለንም። ሌሎች የሃይማኖት መሪዎች በሙሉ ሙታን ሲሆኑ፣ ኢየሱስ ብቻ ሕያው ነው። ይህ ደግሞ እጅግ በጣም አስፈላጊ ነገር ነው። የትኛውም ወንጌል የተሟላና ዝርዝር ዘገባ ስለ ትንሣኤው አይሰጥም። ነገር ግን እያንዳንዳቸው የዘገቡትን ብናሰባስብ አጠቃላይ መልኩን የምናገኝ ሲሆን በመካከላቸውም የሚቃረን ነገር እንደሌለ ልናስተውል እንችላለን። ከትንሣኤው ጋር የተያያዙና የተፈጸሙ ድርጊቶችን ቅደም ተከተል ለማወቅ አራቱን ወንጌሎች በማነጻጸር ከተዘጋጀው የመጽሐፍ ቅዱስ ማብራሪያ ያገኘሁትን በዝርዝር ላካፍላችሁ እወዳለሁ። ሦስቱ ሴቶች ማለትም መግደላዊት ማርያም የያዕቆብ እናት ማርያምና ሰሎሜ ከአለት ወደ ተወቀረው መቃብር ከአንድ ሽቶና ከርቤ ይዛ ከምትከተላቸው ሰይት ጋር ሄዱ። ሦስቱ ሴቶች ድንጋዩ ከመቃብሩ ተንከባሉ አገኙት። ይህንንም መግደላዊት ማርያም ለደቀ መዛሙርቱ ለመናገር ሄደች። ሉቃስ 23 ከቁጥር አምሳ አምስት እንዲሁም ሉቃስ ሃያ አራት ቁጥር ዘጠኝን ዮሐንስ ምዕራፍ ሃያ ከቁጥር አንድ እስከ ሁለት ያለውን መመልከት ይቻላል። ያዕቆብ እናት ማርያምና ሌላዪቱ ሴት መቃብሩን ለማየት ወደ ውስጥ ተጠጉ። ማቴዎስ ምዕራፍ 28 ቁጥር ሁለትን ይመለከቷል። መግደላዊት ማርያም ተመልሳ በመቃብሩ አጠገብ እያለቀሰች በቆመች ጊዜ ሁለት መላእክት በመቃብሩ አጠገብ አየች። ከዚያም ኢየሱስን አየችው። ዮሐንስ ምዕራፍ 20 ከቁጥር 11 እስከ 18 ከዚያም ኢየሱስ ለደቀ መዛሙርቱ እንድትነግር ያዘዛትን ለመናገር ወደ ደቀ መዛሙርቱ ሄደች። ያዕቆብ እናት ማርያምና ሽቱና ከርቤ ይዛ የነበረችው ሌላ ሴት መላእክት ከተገለጠላቸው በኋላ ወደ መጡበት ተመልሰዋል። ሉቃስ ምዕራፍ 24 ከቁጥር 4 እስከ 5 ማርቆስ ምዕራፍ 16 ቁጥር አምስትን ይመለከታል። ከዚህም ሌላ ከመላእክቱ የሰሙትን መልእክት ለደቀ መዛሙርቱ ለመናገር እንደ ሄዱ ከማቴዎስ ምዕራፍ 28 ከቁጥር ስምንት እስከ አስር ባለው ስፍራ እንመለከታለን። ከትንሣኤ በኋላ ጌታ ኢየሱስ እንዴት እንደ ተገለጠ ቅደም ተከተሉን በሚከተለው ሁኔታ ልናይ እንችላለን። ከሞት በተነሳበት ቀን አንደኛ፣ ለመግደላዊት ማርያም ለመግደላዊት ማርያም ዮሐንስ 20 ፈጠን ፈጠን በሉ። ዮሐንስ 20 ከቁጥር 14 እስከ 18። ሁለተኛ የጌታን መላእክት መልእክት ከሰሙ በኋላ ለተመለሱት ሴቶች ከማቴዎስ ምዕራፍ 28 ከቁጥር 8 እስከ 10። ሦስተኛ ለጴጥሮስ ሉቃስ 4 34 ሉቃስ 4 ቁጥር 34 አንደኛ ቆሮንቶስ ምዕራፍ አስራ አምስት ቁጥር አምስት አንደኛ ቆሮንቶስ ምዕራፍ አስራ አምስት ቁጥር አምስት አራተኛ በኤማውስ መንገድ ሲሄዱ ለነበሩ ደቀ መዛሙርት መገለጡን ሉቃስ 4 ከ13 እስከ 31 ሉቃስ 4 ከቁጥር 13 እስከ 31 አምስተኛ ለሐዋርያት ቶማስ ከመምጣቱ በፊት ለሐዋርያት ቶማስ ከመምጣቱ በፊት መገለጡን በሉቃስ ወንጌል ምዕራፍ አራት ከቁጥር ሰላሳ ስድስት እስከ አርባ ሦስት ባለው ስፍራ እንመለከታለን። እንዲሁም ዮሐንስ ምዕራፍ ሀያ ከቁጥር አሥራ ዘጠኝ እስከ አራት ያለውን ተመልከቱ። ዮሐንስ ሀያ ከቁጥር አሥራ ዘጠኝ እስከ አራት ከስምንት ቀን በኋላ ቶማስ ባለበት ለሐዋርያት ሁሉ ተገለጠ። ዮሐንስ ሀያ ከሀያ አራት እስከ ሀያ ዘጠኝ ከሀያ አራት እስከ ሀያ ዘጠኝ በገሊላ በገሊላ ደግሞ አንደኛ ለሰባቱ በጥሪያዶስ ባሕር አጠገብ በጥሪያዶስ ባሕር አጠገብ ዮሐንስ ሀያ አንድ ከቁጥር አንድ እስከ ሀያ ሦስት ዮሐንስ 21 ከቁጥር 1 እስከ 23 በተራራ ላይ ለሐዋርያትና ከአምስት መቶ ለሚበልጡ ወንድሞች አንደኛ ቆሮንቶስ ምዕራፍ 15 ቁጥር ስድስት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 6 በኢየሩሳሌምና በቢታንያ ደግሞ አንደኛ ለያዕቆብ ለያዕቆብ መገለጡን አንደኛ ቆሮንቶስ ምዕራፍ 15 ቁጥር 7 አንደኛ ቆሮንቶስ 15 ቁጥር 7። ሁለተኛ ለአሥራ አንዱ ደግሞ ተገለጠ። ማቴዎስ 28 ከቁጥር 16 እስከ 20 ማቴዎስ 28 ከቁጥር 16 እስከ 20 ማርቆስ 16 ከቁጥር 14 እስከ 20 ሉቃስ 24 ከቁጥር 33 እስከ 53 ሉቃስ 24 ከቁጥር 33 እስከ 53 የሐዋርያት ሥራ ምዕራፍ 1 ከቁጥር ሦስት እስከ 12 ለጳውሎስ በደማስቆ አጠገብ የሐዋርያት ሥራ ምዕራፍ ዘጠኝ ከቁጥር ሦስት እስከ ስድስት ከቁጥር ሦስት እስከ ስድስት አንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 አንደኛ ቆሮንቶስ 15 ቁጥር 8። በቤተ መቅደስ የሐዋርያት ሥራ ምዕራፍ 22 የሐዋርያት ሥራ ምዕራፍ 22 ከቁጥር አሥራ ሰባት እስከ ሀያ አንድ የሐዋርያ ሥራ ምዕራፍ ሀያ ሦስት የሐዋርያ ሥራ ምዕራፍ ሀያ ሦስት ቁጥር አሥራ አንድ ለእስጢፋኖስ ከኢየሩሳሌም ውጪ ለእስጢፋኖስ ከኢየሩሳሌም ውጪ መገለጡን ከሐዋርያ ሥራ ምዕራፍ ሰባት ቁጥር አምሳ አምስት መመልከት ይቻላል። ለዮሐንስ በፍጥሞ ወደ ሴት ደግሞ መገለጡ ራእይ አንድ ከቁጥር አስር እስከ አስራ ዘጠኝ ለዮሐንስ በፍጥሞ ወደ ሴት መገለጡን ራእይ ምዕራፍ አንድ ከቁጥር አስራ ዘጠኝ እስከ ሀያ ባለው ስፍራ መመልከት ይቻላል። ማቴዎስ ኢየሱስን እንደ ንጉሥ ነው ያቀረበው። ስለዚህ እንደ ንጉሥ እንደ ተወለደ እንደ ንጉሥ እንደ ኖረ እንደ ንጉሥ እንደ ሞተና እንደ ንጉሥ እንደ ተነሣ ታሪኩን በንግሥና ዙሪያ አጠንክሮ ይጽፏል። ማቴዎስ ጌታ በመስቀል ላይ በተሰቀለ ጊዜ ስለ ሆነው የምድር መናወጥ፣ መላእክትም የመቃብሩን ድንጋይ እንዳንከባለሉ፣ ጠባቂዎችን ፈርቶ እንደ ሸሹ፣ የሃይማኖት መሪዎች የክርስቶስን ትንሣኤ ለማስተባበል ስላደረጉት እጥረት በዝርዝር ጽፎ እናገኛለን። የማቴዎስን ወንጌል ከሉቃስ ወንጌል ጋር ስናስተያየው ሉቃስ ጌታ ስለ ተገለጠላቸው ሰዎች ትኩረት ሰጥቶ ሲጽፍ፣ ማቴዎስ ግን ስለ ኢየሱስ ክርስቶስ ንጉሥነት፣ ስለ ሥልጣኑ በማተኮር ጽፏል። ሁለቱም የጻፉት ትክክለኛ ዘገባ ነው። አቀራረባቸው ግን የተለያየ ሆኖ እናገኛለን። ማቴዎስ 28 ቁጥር አንድን ተመልከቱ። የሁለቱ ማርያሞች ወደ መቃብሩ መቅረብን ከዚህ ክፍል እንመለከታለን። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ ይላል። ሌሎቹ ወንጌሎች የኢየሱስ ክርስቶስን ሥጋ ይቀቡ ዘንድ ከርቤና ሽቱ ይዞ እንደ መጡ ጽፈዋል። ሌላኛዋን ማርያም ማን እንደሆነች ለመለየት አስቸጋሪ ነው። ከታሪክ እንደምንረዳው ግን የያዕቆብ እናት ማርያም እንደሆነች እናስተውላለን። በቁጥር ሁለት ውስጥ ደግሞ የመቃብሩ ድንጋይ ማንከባለል ያስፈለገው ለምን እንደሆነ እናገኛለን። ድንጋዩን ማንከባለል ያስፈለገው ኢየሱስ ክርስቶስን ለማውጣት ነውን የሚል ጥያቄ ሊመጣ ይችላል። አይደለም፣ ወገኖች። እርሱ ድንጋዩ በተንከባለለ ጊዜ ተነስቶ ሄዷል። ድንጋዩ የተንከባለለው እርሱን ለማስወጣት ሳይሆን እነርሱ ወደ መቃብሩ ገብቶ ማየት እንዲችሉ ነበረ። ከቁጥር አራት እስከ ሰባት ባለው ስፍራ ደግሞ ስለ መልአኩ የተሰጠው መግለጫ እንዲሁም ጠባቂዎቹ ከገጠማቸው አስደንጋጭ ሁኔታ የተነሳ አካባቢውን ለቀው መሄዳቸው። ስለ ትንሣኤው የተሰጠው መለኮታዊ መግለጫ ኢየሱስ ክርስቶስ ድንጋዩ ከመንከባለሉ በፊት ከሙታን መነሣቱን፣ በመጨረሻም ደግሞ የመላእክቱ መግለጫ ምን እንደሆነ እንመለከታለን። ከዚህ በኋላ የምንመለከተው የሰዎችን ምስክርነት ነው። ኑና እዩ ሂዱና በፍጥነት ተናገሩ የሚሉትን ምስክርነቶች እናገኛለን። አንድ ሰው ከመመስከሩ በፊት ስለ ትንሣኤ እውነተኛነት ትክክለኛ መረዳትና የማይናወጥ እምነት እንዲኖረው ያስፈልጋል። በራሱ አይምሮ ተረድቶ ክርስቶስ ለእርሱ እንደ ሞተለት እንደ ተቀበረ፣ ከሞትም እንደ ተነሳ ከተረዳ ለሌሎች የትንሣኤውን ምስክርነት ለማስተላለፍ የሚችልበትን ኃይል ያገኛል። ከቁጥር ስምንት እስከ አስር ባለው ደግሞ ኢየሱስ ለሁለቱ ማርያሞች ስለ መገለጡ የሚያወሳውን ክፍል እንመለከታለን። ከቁጥር አሥራ አንድ የጠባቂዎችን ምስክርነት ነው የምናገኘው። ሲሄዱም ሳሉን ነው ከጠባቆች አንዳንድ ወደ ከተማ መጥተው የሆነውን ሁሉ ለካህናት አለቆች አወሩ ይላል። እነዚህ መቃብሩን እንዲጠብቁ ኃላፊነት ተሰጥቷቸው የነበሩ ወታደሮች ወደ ከተማው ገብተው ለሊቀ ካህናቱ የገጠማቸውን ነገር በመግለጽ አስረድተዋል። ኢየሱስ ክርስቶስ ከመቃብሩ በምን ሰዓት እንደወጣ ሊያውቁ አልቻሉም። አንድ ያወቁት ነገር ቢኖር የመቃብሩ ድንጋይ በተንከባለለበት ጊዜ ወደ ውስጥ ሲመለከቱ በድኑ በመቃብሩ ውስጥ እንዳልነበረ ማየታቸውን ነው። አጠቃላይ የነበረውን ሁኔታ እስከ ሞት ድረስ እንዲፈሩ አድርጓቸውም ነበር። የኢየሱስ ክርስቶስን ሥጋ ደቀ መዛሙርቱ ሰርቀውት ቢሆን ኖሮ ማየት ይችሉ ነበረ። ከቁጥር 12ና 13 ደሞ ከሽማግሎችም ጋር ተሰብስቦ ተማከሩና ለጭፍሮች ብዙ ገንዘብ ሰጥተው እኛ ተኝተን ሳለን ደቀ መዛሙርቱ በሌሊት መጥተው ሰረቁት በሉ ብለው በውሸት አስማሏቸው። አባበሏቸው ይህ ሊታመን የሚችል ማስረጃ አይደለም። የሮማ ወታደር የተወሰነ ኃላፊነት ተሰጥቶት በጥበቃ ላይ እያለ ይዘናጋል ማለት በጊዜው የነበረውን የሮማውያንን የወታደሮች ዲሲፕሊን እንደ መናቅ ይቆጠራል። የትኛውም ወታደር እንቅልፍ በያዘኝ ጊዜ ደቀ መዛሙርቱ መጥተው ወሰዱት ብሎ ሪፖርት ሊያቀርብ አይችልም። ይህን ቢል ምን እንደሚገጥመው ያውቃልና። ከቁጥር አሥራ አራት ደግሞ አታስቡ ይህ ነገር ወደ ገዢው ጆሮ የደረሰ እንደሆነ እናንተን እንዳይቀጣችሁ እናደርጋለን የሚለውን የእነሱን የጭፍሮቹን ማባቢያ ቃል እንመለከታለን እነርሱም ገንዘቡን ተቀብለው እንዳስተማሯቸው ማለትም እንደነገሯቸው አደረጉ ይህም ነገር በአይሁድ ዘንድ እስከ ዛሬ ድረስ ሲወራ ይኖራል ይለናል ቁጥር አሥራ አምስት ከቁጥር አሥራ ስድስት እስከ ቁጥር ሀያ ድረስ ስለ ታላቁ ተልእኮ እንመለከታለን። በአሁኑ ዘመን በኅብረተሰብ መካከል የታላቁን ተልእኮ አገልግሎት በተመለከተ ሁለት የሚቃረኑ አመለካከቶች አሉ። አንደኛው ቡድን ታላቁ ተልእኮ ለቤተ ክርስቲያን ብቻ የተሰጠ ኃላፊነት ነው ሲል፣ ሌላኛ ቡድን ለእኛ ዘመን ምንም ትርጉም የለውም በማለት ከቤተ ክርስቲያን ፕሮግራም ይህንን ተልእኮ ያስወጣል። እንደኔ አመለካከት ከሆነ ሁለቱም ቡድኖች የተሳሳቱ ናቸው። ማቴዎስ የታላቁን ተልእኮ መልእክት ሲጽፍ ለእኛም ትውልድ እንዲሆን ጭምር ነው። ስለዚህ ታላቁ ተልእኮ ለእኛም ትርጉም ያለው ነገር ነው። ይህ ማለት ግን ወገኖቼ፣ ታላቁ ተልእኮ ፍጻሜ አይኖረውም ማለት አይደለም። በእርግጥ ፍጻሜ አለው። በማቴዎስ ወንጌል የተገለጠውን ታላቁ ተልእኮ በሌሎቹ ወንጌሎች ከተጠቀሰው ታላቁ ተልእኮ ጋርና በተለይም በሐዋርያት ሥራ ምዕራፍ አንድ ቁጥር ስምንት ከተጠቀሰው ጥቅስ ጋር የሚገ ገና ነው ይህንን ትእዛዝ ማለትም ከቁጥር 18 ስምንት እስከ ሀያ ባለው የተሰጠውን ትእዛዝ በእኛም ዘመን የሚሠራ ክርስቲያኖችን ሁሉ የሚመለከት ትእዛዝ መሆኑን አምነን መቀበል መቻል አለብን። የጥምቀቱም ሥነ ሥርዓት በአብ በወልድና በመንፈስ ቅዱስ መደረጉ የሥላሴን አንድ አምላክነት ከሚያረጋግጡ ነጥቦች አንዱ ነው። ማስተማር ከቤተ ክርስቲያን ሥራዎች አንዱና ዋነኛው ነው። እነሆ እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚለውን አባባል ስንመለከት የዓለም መጨረሻ የሚለውን የዘመኑ መጨረሻ ብለን ልንተረጉመ እንችላለን። ኢየሱስ ክርስቶስ ወገኖቼ፣ እስከ መጨረሻው ድረስ ከእኛ ጋር ሊሆን በኀይሉ ታላቁን ተልእኮ ተግባራዊ እንድናደርግ ሊረዳን ቃል ገብቶልናል። እግዚአብሔርም ደግሞ ይረዳናል። ደህና እደሩ።